ሰላም ጠነስትልኝ የተከበራችሁ አድማጮቻችን እንደምናመሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የዛሬ የካቲት 12 2015 ዓ ም የጋቢና ቪኦኤ መሰናዶ ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። የደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ እንዘልቃለን። እናንተም አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ደግመን ብናሰማችሁ መልካም ናቸው ያልናቸውን መራርጠን ይዘን የመጣ ነው። ቆይታችሁ መልካም እንዲሆን የሚያነቃቁ ዘገባዎች፣ እንዲሁም ደግሞ ዘና የሚያደርጉ ሙዚቃዎችን መራርጠናል። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ለዕለቱ ወደ አስቀደም ነው ዘገባ አንሻገር። ዶክተር በጸሎት ከበደ የህክምና ትምህርቱን በቅርቡ ያጠናቀቀ ወጣት ሐኪም ነው። ከልጅነቱ አንስቶ የጥበብ ፍቅር ቢኖረውም ጎበዝ ተማሪ በመሆኑ ብቻ የህክምና ትምህርትን መርጦ እንደገባ ይናገራል። ይሁን እንጂ ከጊዜ በኋላ ትምህርቱ ሲከብድ ከአንድም ሁለቴ የወጣት መበላሸት አጋጥሞት ነበር። ይህም ትምህርቱን ለማቋረጥ እስከ መውሰል ሊያደርሰው ችሏል። በእነዚህ በወጣትነት ህይወት ውስጥ ፈታኝ ባላቸው አመታትን በህክምና ትምህርት ውስጥ አላማ መፈለግን ከቤተሰብ ጋር መወያትና ሌሎች የህይወት ተግዳሮቶችን አልፎ ሊመረቅ ችሏል። ይህና ሌሎች ጉዳዮች የተካተቱበት ከተራራው ጫፍ የተሰኘ መጽሐፍ ጽፎ አሳትሟል ከዶክተር በጸሎት ጋር ያደረኩት ቆይታ ቀጥሎ ይቀርባል። ዶክተር በጸሎት ከበደ እባላለሁ። ሐኪም ነኝ። አሁን ለጊዜው በፕራይቬት ክሊኒክ እየሰራው እገኛለሁ። ዘንድሮ ነው የተመረኩት። እንግዲህ ይሄ ነው ያለው አጠራቢ አመሰግናለሁ። እንግዲህ ቅርብ ጊዜ ደግሞ ከመመረቅህ ጎን ለጎን ወይም ደግሞ ስራ ላይ ከመሆነህ ጎን ለጎን ከተራራው ጫፍ ላይ የተሰኘ መጽሐፍ አሳትመሃል። ይሄ መጽሐፍ ይዘቱ ምንድን ነው? ተደራሽ ማድረግ የፈለግከው ስለማን ለማን ነው? ስ ያየ ይዘ ንገሪኝ። ከተራራው ጫፍ ላይ የተሰኘ የመጀመሪያ የበኩር ልጅ ማለት ይችላል ነው ይቀጥላል ብዬ ስለማምን የመጀመሪያ መጽሐፍ ምጽፍ ያለሁኝ። ይህ መጽሐፍ እንግዲህ ውስጡ ብዙ ነገር አለው። እንድጽፍ ያነሳሳኝ ነገር አንደኛ እኔ ያለፍኩበት ጎዳና ያለፍኩበት ጎዳና ትንሽ ቻሌንጂንግ ነበረ። በሜዲካል ላይፍ በሚሄድበት ጎዳና ትንሽ ወጣ ገባዎች ነበሩ። ጉልበት የያዝ የሚያደርጉ ተስፋ የሚያስቆርጡ መንገዶችን ሄጄ ነበር እና መጽሐፍ ላይ የተወሰኑትም ጥቅሽ ያለው። በእርግጥ ግን አንደኛ ብዙ ሰው እንግዲህ የህክምና ትምህርትን ይፈልገዋል ውጤት አምጥቶ ወደዛ መግባት ይፈልግ ነበር። ደግሞ ውስጤ አልነበረም መጀመሪያ ላይ እና እንደማንም ኢትዮጵያዊ የቤተሰብ ፍላጎት አለ ልጅነት አለ በጊዜው እና በእንደዛ ብዬ ከገባውኝ በኋላ ያ ነገር እንደምፈልገው ውስጤ እንደነበረው አልነበረም ለጊዜው እና ያኔም አለማደግም ልጅነትም ስለነበረ ውስጤ ትልቅ ትግል ይፈጠር ነበር እና በዛ ውስጥ ሲሄድ በጣም ብዙ ቻሌንጅ ነበረው። ተስፋ መቁረጥ ነበረው። ነገ አይታየኝም ነበር እና እነዚህን ሁሉ ጎዳናዎች በህክምና ትምህርት ውስጥ ብዙ ሰው ያልፍበታል የሚለውን ነገር አሰብኩኝ። ወጣቶችን ሳስብ ለወጣቶች መትረፍ እንዳለብኝ ሳስብ ነው የተነሳስቼ የጻፍኩት። እና ሰባት ምዕራፎች ያሉት መጽሐፍ ነው። ሁለቱ ምዕራፍ በተለይን ያለፍኩበትን ከባድ ጎዳና፣ ተስፋ መቁረጥ ይጠቅሳል። የተቀረው ምዕራፍ ግን ሰዎች የሚያልፉበትን ጎዳና እንዴት ያልፉታል፣ ውድቀት የሚለውን ሀሳብ እንዴት ያዩታል የሚለውን በራሴ አንድምታ ይዤ ለመምጣት ሞክሬያለሁ። በእርግጥ አሁን ከቅርብ ጊዜ ወዲህ የህይወት ክህሎት ዩቱቦች የተለያዩ መጽሐፎች ለኢትዮጵያውያን እየደረሱ ነው። አንተ ደግሞ የራስህንም መንገድ በተለይ በትምህርት ቤት ውስጥ ሊያጋጥም የሚችል በተለይም ደግሞ በሕክምና ትምህርት ቤት ውስጥ የሚታይን ነገር ነው የጻፍከው እና አንተ ተማሪ በነበርክበት ጊዜ እንደዚህ አይነት መጽሐፍ አግኝተህ ቢሆን ኖሮ እረዳዋለሁ፣ ይጠቅመኛል ብለህ ታስባለህ ወይ? ከአንባቢያን መቼም ከታተመ ቅርብ ጊዜ ነው፣ ግን በእርግጥ ካምባቢያን የደረሰህ ምላሽ ምን ይመስላል? እውነት ለመናገር ያው ምናልባት የኔ መጽሐፍ ስለሆነ አይደለም ግን ከኔ በኋላ ያለው ትውልድ እድለኛ ነው ብዬ አምናለሁ። ምክንያቱም መጽሐፊ መግቢያ ላይ ለመጽሐፍ ሞክር ያለው እና ምንድነው ለመጽሐፍ የሞከርኩት የሰው ልጅ ፐርፌክት መስሎ ሙሉ መስሎ መታየት የሚፈልግበት ጊዜ ነው። ከምን ጊዜውም በላይ ደግሞ የአሁኑ ጊዜ ደግሞ ይበልጣል። ምክንያቱም ድክመቶቻችን እንዲታዩ አንፈልግም፣ ውድቀቶቻችን እንዲታዩ አንፈልግም፣ ችግሮቻችን እንዲታዩ አንፈልግም። ብዙ ሰው የወደቀበት ጎዳና ኖሮ እኔ እኮ በዚህ ጎዳና ወድቅ ያለው ብሎ ከማሳየት የራሱን ክብር ከመጠበቅ ሌላው ሰው በዛ ጎዳና ሲወድቅ ዝም የሚልበት ዘመን ነው እና ያለፍኩበትን ጎዳና እኔ እኮ በዚህ ጎዳና ወድቅ ያለው ይህ የራሴን ቻፕተር አሳልፈ ስሰጥ ቀጣዩ ትውልድ በጣም እድለኛ ነው። ይህን ማምን ነው። ምክንያቱም ይባላል፣ ለአባባል ወደየት እንደምትሄድ ለማወቅ የሚመለሰውን ሰው ጠይቀው ይባላል። እና አትሊስት የሚጠይቁት ሰው አላቸው። ከእኔ በፊት የቀደሙ ሰዎች እንደዚህ አይነት በእጄ አግኝቼው ቢሆን ኖሮ በጣም እድለኛውን ነበር። ብዙ ተስፋ የቆረጥኩባቸው ምዕራፎች በመልካም ሁኔታ አልፈባቸው ነበር ብዬ አስባለሁ እና በዚህ በሕክምና ትምህርት ብቻ አይደለም፣ በተለያየ ትላልቅ ሰዎች አውርተውኛል። በስልክ በእድሜ ትልቅ የምላቸው ሰዎች አግኝተውኝ ያወሩኝ ሰዎች አሉ። ደውለውልኝ ያወሩኝ እስኪ ገርመኝ ድረስ እና ብዙ የህይወት አንተ የጻፍ ኳ አይመስልህም ትልቅ ሰው የጻፍ ነው ይመስልም ብሎ የደወሉልኝ ትላልቅ ሰዎች አሉ። ብዙ ፊድባኮችን አግኝቻለሁ። ያለው በቂ ነው ብያላምንም፣ ገና ብዙ ሰው ሪቻወት ማድረግ አለብኝ ብያምናለሁ። ቅድም ስትናገር ህይወት እንዲከብድህ ካደረጉ ነገሮች አንደኛው በቤተሰብም ግፊት ለህክምና ትምህርት ያለ የሚሰጥ ክብርና ትኩረት እንዲሁም ልጅነት ነው ብለህ አንስተሃል ና ይህንን ነገር ከዚህ ቀደም የአሜሪካ ድምጽ ያነጋገራቸው ወጣት የህክምና ባለሙያዎቹ እንደ ችግር አንስተውት ያውቃሉ ና እስቲ በማህበረሰብ ውስጥ ያለው ለህክምና ትምህርት የሚሰጠው ትኩረት ና እንዲሁም ደግሞ ወጣቶች ከነፍሳቸው ጥሪ፣ ከችሎታቸው፣ ከክህሎታቸው፣ ከፍላጎታቸው ውጪ በትምህርት ጎበዝ ስለሆኑ ና ለህክምና ትምህርት ከሚሰጠው ክብር አኳያ ወደዛ በማዘንበላቸው የሚያጋጥማቸው ከራስ ጋር ግጭት ምን ይመስላል? ስላለፍክበት እስቲ ስለሱ ጥቂት ነገር በል። በጣም ትልቁ ግጭት እሱ ይመስለኛል እና እኔም በጊዜው ውስጥ የነበሩ ብዙ ጩኸቶች ነበሩ። እንግዲህ ይሄ መጽሐፍ ጽፌ ወይም መጽሐፍ ሆኖ እንዲወጣ ካደረገኝ ዋናው ነገር አንደኛው ውስጤ የነበረ የአርት ፍላጎት ነው፣ ወይም ደግሞ ለጽሁፎች የነበረኝ በጣም ጥልቅ የሆነ ፍላጎት እና በተለይ ደግሞ በሜዲካል ላይፍ ላይ ትልቅ ችግር የሚሆነው። በጣም ብዙ ማንበቢያ ጊዜ ያስፈልጋል። እረፍት ብዙም አይኖርም። አብዛኛውን ጊዜ የምታሳልፊው ከትምህርት ጋር ነው እና በዛ ስትረስ ውስጥ ሲኮን አይሉን ነው እንዴት እንደሚሆን ባይገባኝም ብዙ ውስጣቸው ብዙ ታለንት መውጣት ይጀምራል። የብዙ ልጆች ኔ ብቻ አይደለም እና ያኔ በጣም ትልቅ ቻሌንጅ ነበረ። በኔ እድሜ የነበሩ ያንግ የነበሩ ልጆች በሚዲያ ሳይ ብዙ መጽሐፍ ጽፈው ሳይ በፎቶግራፊ በትላልቅ ቦታ ላይ ሲደርሱ፣ በሙዚቃም፣ በተለያየ ነገር ስኬት ላይ ሲደርሱ ማስብ የነበረው እድሜን እያበላሸው እንደነበር የማይገባኝ ቦታ ሆኜ ዋጋ እየከፈልኩ እንዳለው። ለእኔ ትልቅ ቻሌንጅ የነበረው ያ ነው። ለእኔም ብቻ አይደለም። አጠገቤ የነበሩ ብዙ አሁን ተመርቀው ዶክተር የሆኑ ጓደኞችም ጋር ትልቅ ቻሌንጅ ነበረ እና የሚመጣው ትውልድ እኛ ብሄድንበት ጎዳና መሄድ የለበትም። ከአባቴ ጋር ያደረግኩትን ንግግር አረሰውም መቼም ትልቅ የሕይወት ሺፍት እንዳደርግ ነበር ያደረገኝ እና ምናልባት ለእኔ በጊዜው ትክክለኛ ድምፅ ነው እያስባለሁ ምክንያቱም መመለሴ ሚዛን የሚደፋ ነገር ሆኖ ነው ያገኙት። አሁን ላለበት ደረስኩበት ቦታ ሚዛን የሚደፋ ነገር ነው። ስኩል አሁን የአስራ ሁለት ያ ክፍል መልቀቂያ ፈተና ተፈት ነው ውጤት ያልመጣላቸው ተማሪዎች ሊጠቀሙበት እንደሚችሉ ጠቅሰሃል፣ እና ምንድን ነው እሱ? በቃ በቅድሚያ ማሰብ ያለባት አይ ቲንክ መጽሐፊ ምጄ ላይ ነበረ እና ከመሳሽ ልኝ ሀሳብ የተወሰነች መስመር ልበል ገጽ ሀያ አምስት ላይ እውነታው በሚል ርዕስ ስር ያለ ጽሑፍ ላይ ነበር እና የደረሰብን መከራ ባለንበት የሚያስቀርን እኛ ላይ ብቻ እንደሆነ በመስበክ ነው። እኛ ብቻ ተለይተን ተጋላጮች እንደሆንም በመንገር ነው። በገጠመህ እክል ልበዋዝኖ ጥግህን ይዘህ ቁጭ ብለህ ሳለህ በዚህ መንገድ እኮ የወደቅከው አንተ ብቻ ነህ ይልሃል። ኩርምት ካልክበት ስፍራ ይቀርብህና ስማኝማ ይልሃል። እንደምንም ብሎ ቀልብህን እንደሳበም ጆሮህንም እንዳገኘህ ሰነፍነህ አትጠቅምም፣ ደግሞ ከመንገዱ ማብቂያም አትደርስህም ይልሃል። አንተም ተሽመድምደህ ባለህበት ተጣጥፈህ እስከ ቆየህለት ድረስ የነገረህ ሁሉ እውነት ይመስልሃል። ዓለምን በአንተ የውድቀት ዜና ዙሪያ ብቻ የምትዞር ይመስልሃል። እውነት እኮ ነው የወደቅህ ቀን ሁሉም ጭልም ብሎ ነው የሚታየህ። ሰው ትፈራለህ። መዝናናትን ትፈራለህ። ህብረት ማድረግን ትሸሻለህ። ለአንተ መፍትሄው ቤት ውስጥ መደበቅ ብቻ ይመስላል። ትንሽ እንኳን መስኮቴን ገርበብ አድርጌ አካባቢ ሌ ብትል አይነህ ራሱ መርጦ የሚያይልህ ተሰብረው የቀሩትን ብቻ ነው። ጆሮውም ሳይቀር የሚሰማው ድምፅ የደነበሸ ጥይት፣ የከሸፈ ሰው ራዕይና ፅንስ ሲጨነግፍም የሚያሰማውን ብቻ ነው። በተዘጋ ክፍል ውስጥ መሆን አንድ ነገር ነው። እኔ ግን መውጫ በር እንኳን ከሌሉ ጉድጓድ ውስጥ ገብቻለሁ፣ ትላለህ። ይህ ሁሉ ግን እመንኝ፣ እምቢ ብለህ ብድግ እስክትል ድረስ ብቻ ነው። ስትነሳ ግን መንገዱን በሙሉ እየወደቁ የሚነሱ ተነስተውም የሚሮጡ ሞልተውት እንዳሉ ይታያል። ያንን ድምፅ መስማት እንደሌለባቸው፣ ለዛ ድምፅ እድል መስጠት እንደሌለባቸው፣ እንግዲህ ተደራሴ፣ የመጀመሪያ ተደራሴ ከጊዜው መገጣጠም ጋር እነሱ ይሆናሉ ብዬ አስባለሁ እና ይህ ዋና መልዕክት ብይማም ነው። በማህበራዊ ሚዲያ ድረገጽ ወይም ደግሞ በሌላ አማራጮች ከመጽሐፉ ውጪ ወጣቶችን ልታገኝ ሞከርኩበት ሁኔታ አለ ወይ? በማህበራዊ ድረገጽ በእርግጥ ከተራራው ጫፍ ላይ የሚል የፌስቡክ አድሬስ አለ። ያን ያህል ብዙም አክቲቭ ባይሆንም በምኖርበት ከተማ በቢሾፍት ወይም ደብረ ዘይት ከተማ ላይ መጀመሪያ ያደረግኩት ነገር ምንድን ነው? ተመርቅ ስመጣ የተማርኩባቸውን ትምህርት ቤቶች ቪዚት ማድረግ ነበረ ሁለት ትምህርት ቤት ነበር የተማርኩት አቤኒዘር እና ቤዛ ቤዛ በቅርብ እሄዳለሁ ብያለሁ አቤኒዘር ትምህርት ቤት ከዘጠነኛ ክፍል እስከ አስራ ሁለተኛ ክፍል ላሉ ተማሪዎች ስለ ሄድ አዘጋጅቼ ተሰብስበን የሴሚናር የመስጠት ፕሮግራም አካሄድም ነበር በጣም ሹስ ነበረ ትምህርት ቤቶችን ሪቻውት ለማድረግ ሞከራ ያለው ሚዲያ ተደራሽነት በደንብ ስላላገኘ ሊሆን ይችላል እና የምትቀጣይ ቅድ እሱ ነው። ዶክተር በጸሎት በጣም ነው የማመሰግነው ስለነበረን ቆይታ። እኔም እጅግ አድርጌ አመሰግናለሁ። ከጋቢና ቪዬ ጋር ስለሆናችሁ እናመሰግናለን። ተከታዩን ዘገባ ደግሞ ላስተዋውቃችሁ። አለማወቀ በውጭ ሀገር የሚኖሩ ትውልደ ኢትዮጵያውያን ህጻናትን በመጽሐፍት አማካኝነት ከእናት አባቶቻቸው ሀገር ጀግኖችና ታዋቂ ሰዎች ጋር ለማስተዋወቅ ጥረት እያደረገ የሚገኝ ደራሲ ነው። በቅርቡ በሁለት ቋንቋዎች ያሳተመውና በትረካ ጭምር ያቀረበው የአትሌት አበበ ቢቂላ ወርቃማ ስኬት የተሰኘ መጽሐፉ የዚሁ ማሳያ ነው። ነዋሪነቱን በሰሜን አሜሪካ ያደረገውን ደራሲ አብታም ስዩም አነጋግሮታል። አለም አስቀድሞ መጽሐፍቱን ለማዘጋጀት የወሰነበትን ምክንያት ከሚያስረዳበት ቆይታቸው ይጀምራል። እንግዲህ ትልቁ ያነሳሳኝ ምክንያት ወደ አሜሪካ ሙር ካደረግን ከባለቤቴ እና ከሰባት ዓመት ልጄ ጋር ካደረግን አንድ አምስት ዓመት ሊሆንን ነው። ወደዚህ ከመጣን በኋላ ሁልጊዜ ከኢትዮጵያ ጋር የተያያዘ ነገር ለመስራት በጣም ፍላጎት ነበረኝ አንድ አጋጣሚ ተፈጠረ እና ያ ነው ወደዚህ ያመራኝ። ይሄው ምንድን ነው ልጄ በጣም መጽሐፍ ማንበብ ትወዳለች። ላይብረሪ ሄደን በርካታ መጽሐፍ ይዘን እንመለሳለን ብዙ ጊዜ እና የመጽሐፎቹን ብዛት በላይብረሪ ያለውን ላይብረሪዎቹ ልጆቹ እንዲያነቡ ለማበረታታት ኪንደርጋርተን እንኳን ሳይደርሱ እስከ አንድ ሺህ መጽሐፍት እንዲያነቡ ያበረታታሉና፣ ኢትዮጵያ ውስጥ ካለው ሁኔታ አንጻር ሳየው ምንም የሚገናኝ አይደለም። ያ ነው መነሻ የሆነኝና። ይህን ነገር እንዴት አገር ቤት በተለይ እዛ ያሉትን ህፃናት ትኩረት ያደረገ ከዛም አልፎ ደግሞ በየሌሎች ሀገራቶች አሉ ልክ እንደኔ ልጅ ከሀገር ውጭ ሆነው ከሀገራቸው ጋር የሚያገናኛቸው ድልድይ የሚያጡ ልጆችን በመጽሐፍት ለማገናኘት በማሰብ ነው ወደዚህ የገባሁት። እንግዲህ ይህንን ለህፃናት የሚሆን የመጽሐፍ የማዘጋጀቱን ስራ ከጀመርክባቸው ወጥ ስራዎች መካከል አንዱ የታዋቂውን የዓለም የስፖርት ጀግና የአበበ ቢቂላን ታሪክ ለህጻናት በሚስማማ መልኩ የሚያቀርበው መጽሐፍ ነው። መጀመሪያ በአበበ ቢቂላ ለምን መጀመር ፈለክ? የሚለውን እስቲ ጠቅለል አድርገህ ንገር። በጣም ጥሩ ጥያቄ ነው። ልክ ይህን ድምዳሜ ካረኩ በኋላ ብዙ ጃንራ አለ እንግዲህ መጽሐፍ የሚጻፍበት። ከዛ ውስጥ የታዋቂ ሰዎችን ታሪክ ነው የመረጥኩት። ምክንያቱም ልጆቻችን በእነሱ የቀለም ጉዳይ አለ፣ የባህል ጉዳይ አለ እና ከነሱ ባክግራውንድ ጋር ከነሱ አስተዳደግ ጋር ከነሱ ቤተሰብ ሁኔታ ጋር የሚሄድ እነሱን ሊያንጽና ሊያበረታታ የሚችል ጨራ መምረጥ የፈለግኩት በዛም ምክንያት ወደ ባዮግራፊ ነው ያተኮርኩት ማለት ነው። ከዛ የታዋቂ ኢትዮጵያውያኖችን ስም ዝርዝር ወደ ሀምሳ የሚደርሱ በህይወትም ያሉ በህይወትም የሌሉ እነሱን ዘረዘርኩ የታላቁን አትሌት የሻምበል አበበ ቢቂላን ጨምሮ ማለት ነው። ከዛም የመጀመሪያ ፓዮኒር በአንድ ዲሲፕሊን ትልቅ ምሳሌ የሚሆን ብዬ ስፈልግ አበበ ቢቂላ ነው የመጣልኝ። ምክንያቱም እንደምታውቀው አሁን እንግዲህ ምስራቅ አፍሪካ በአትሌቲክስ ኢትዮጵያ፣ ኬንያ እንዲሁም ሌሎች ምስራቅ አፍሪካ ሀገሮች ዶሚኔት አድርገዋል። በአትሌቲክስ የዛ ሁሉ አሁን የምንኮራበት ዘርፍ መነሻው አበበ ቢቂላ ነው። ከዛ በተረፈ ደግሞ ሌላ መንገድ ነው ያልኩት ድርጅቱን እና አበበ ጫማው ሲያስቸግረው ሌላ መንገድ ነው የፈለገው ተስፋ አልቆረጠም፣ አላቆመም። ኢቨን የመኪና አደጋ ከደረሰበት በኋላ አሁንም ከሀገሩን የሚያስጠራበትን ነገር በመፈለግ በዊልቸር ላይ ሆኖ የቀስት ውርወራ ነው የተወዳደረው እና ይሄ ሁሉ ጽናትን ተስፋ ለመቁረጥን እሱ በነበረበት ጊዜ በጣም ብዙ በርካታ የአፍሪካ ሀገራት ገና ከነጻነት እየወጡ የነበረበት ጊዜ ነው። እና ጥቁር ሆኖ ያንን ሁሉ ነገር ማድረጉ ትልቅ ለአፍሪካ ኩራት ነው። እና የመጀመሪያ መሆን ይገባዋል ብዬ በማሰብ ነው እሱን የመረጥኩት። እንደነዚህ ያሉ መጽሐፍትን በማዘጋጀት ረገድ የራሳቸው ውጣ ውረድ ያለባቸው ናቸው ብዬ አምናለሁ። ምክንያቱም የታዋቂ ሰዎችን የብዙ ዓመታት ታሪክ አሳጥረው ከማሳጠርም በተጨማሪ ደግሞ ለሕፃናት በሚስማማ መልኩ ለማቅረብ የራሱ የሆነ ብልሃትና የራሱ የሆነ ፈተና አለው ብዬ አስባለሁ። በዝግጅቱ ወቅት የገጠሙ አበይት ተግዳሮቶች ምን ነበሩ? እንዴት አድርገህ እነዛንስ ለመወጣት ሞከርክ? እውነት ነው። የመጀመሪያ ያደረግኩት ጥሩ ቲም ሴታፕ ማድረግ ነበረ። የአንድ ሰው ስራ ብቻ አይደለም። ጥሩ ሰዓሊ ወይም ኢለስትሬተር ያስፈልግ ነበረ። ጥሩ ኤዲተር ያስፈልግ ነበረ። በአማርኛም በእንግሊዘኛም መጽሐፍቶቹ በነገራችን ላይ በአማርኛም በእንግሊዘኛም ነው የተጻፉት። ውጭ ላሉት እንግሊዘኛው እንዲደርስ ነው ውጭ ላሉ ህጻናት፣ አማርኛው ደግሞ በተለይ ኢትዮጵያ ውስጥ። ወደፊት ደግሞ በሌላም ቋንቋ እናስባለን እና ትልቁ ተግዳሮት በአትሌት ሻምበል አበበ ቢቂላ ብዙ ማጋጠመኝ ባልልም መረጃና እና የምስል ወይም የፎቶ አቅርቦት ማግኘት ነው። የመጀመሪያው ስቴፕ ሪሰርች ነው። እሱ ላይ ነው ትልቁ የኔ ሚና ስቶሪውም ከመጻፌ በፊት ስለምጽፈው ግለሰብ በጽሁፍም በድምፅም እንዲሁም በቪዲዮ ያሉ መረጃዎችን መሰብሰብ ነው። የረዱኝ ግለሰቦችም አሉ። በአጋጣሚ ደግሞ የሻምበል አበበ ብዙ መረጃ አለ በተለያዩ ቋንቋዎች የተጻፈ እና በዛ ልወጣዎች እያለሁኝ ግን የተወሰነ በልጅነቱ አካባቢ የነበረውን ነገር ለማድረግ ያደረኩት ጥረት አልተሳካልኝም እና እሱ ነው የሚመስለኝ። ከዛ በተረፈ ግን በጣም የተዋጣለት ጥሩ የቲም ስራ ነው የሰራ ነው ብዬ ነው የማስበው። ሻምበል አበበ ቢቂላ በኋላ ደግሞ ሌሎች ከኢትዮጵያ ጋር በተገናኘ በስኬት ታሪኮቻቸው የሚታወቁ ሰዎችን ታሪክ ለህፃናት በሚሆን መልኩ መሰነዱን ቀጥለህበታል። የቀጣይ ዘመን ትኩረት የሚሆነው እንዴት ባሉት ሰዎች ላይ ነው? የጀመርካቸው ስራዎችስ በእነማን ላይ የሚያተኩሩ ናቸው? በምን መልኩ ነው ያደረኩት? ልጆች በተለያየ ሙያ ዝንባሌያቸውን መሰረት አድርገው ያንን እይታ እንዲኖራቸው ለማድረግ ነው። ለምሳሌ በአትሌቲክስ በስፖርት ነው የጀመርኩት። የአበበ ታሪክ በእርግጥ ምሳሌነቱ ከዛም ያለፈ ቢሆንም ማለት ነው። አሁን ሁለተኛው መጽሐፋችን የፕሮፌሰር አክሊሉ ለማ ነው። ሙሉ በሙሉ አልቆ በሚቀጥለው ሳምንት ሬድ ይሆናል ብዬ አስባለሁ። ያም በአማዞን በባርነሴን ኖብል በተለያዩ ቦታዎች እንደተለመደው ደግሞ ኢትዮጵያም ለአብርሆት ላይብሬሪ እና ሌሎች ቦታዎች እንልካለን። እና ከዚህ በኋላ የሚመጡትን በምን ቅደም ተከተል ነው ለማድረግ ያሰብኩት? ሁለተኛው ያው የፕሮፌሰር አክሊሉ ለማ ሳይንቲስት፣ ተመራማሪ ነው። ስለዚህ ከሳይንስ ከምርምር ዘርፍ እሱን አድርጊያለው። መቀጠል ደግሞ በስራ ፈጠራ፣ በቢዝነስ በሌሎች አርትፎርምስ በ ለምሳሌ ክቡር ሙላቱ አስታጥቄ እነ ሎሬት ፎርክተክ ሙሉ ስማቸው ረጅም ነው አውቃለሁ። በተለያየ ዲሲፕሊን ለማካተት ነው። ልጆች እንግዲህ ሳይንቲስት ለመሆን ሊፈልጉ ይችላሉ። የሀገር ጠባቂ ወታደር ሊሆኑ መሆን ሊፈልጉ ይችላሉ። ሯጭ መሆን ዝንባሌ ሊኖራቸው ይችላሉ፣ ወይም አርቲስት። የተለያየ ዲስፕሊን እና በዲስፕሊን ነው ያደረግነው። ሌላው ደግሞ የፆታ ጉዳይ ነው። ሶስተኛው መጽሐፋችን የሚሆነው አንዲት ሴት ስራ ፈጣሪ ላይ ነው እሱን እንዲህ በምን መልኩ ይሆናል የሚለውን ገና እየተነጋገርን ነው፣ ግን ሴቶችም ሪፕሬዘንትድ እንዲሆኑ በዚህ ጉዞ ላይ ለማድረግ እንሞክራለን እና በዛ መልኩ ነው እየተዘጋጀሁ ያለሁት እኔ። እናንተ የምንኖርበት ዩናይትድ ስቴትስ በመጽሐፍት ጉዳይ የተትረፈረፈበት ነው ማለት ይቻላል። ኢትዮጵያውያንን የሚመለከቱ መጽሐፍትን መጽሐፍና ለአንባቢያን ማቅረብ ያለው ፋይዳ ምንድን ነው? ያለው መጽሐፍ በቂ አይደለም ወይ? ለምን የእኛን የሚመስል መጽሐፍ መጽሐፍ ፈለግ በጣም ጥሩ ነው። እንግዲህ በሁለት ብንከፍለው ኢትዮጵያ ውስጥ ያሉትን ልጆች እና ከኢትዮጵያ ውጭ ያሉትን ልጆች፣ ለሁለት አድርጌን ያጠናሁት ኢትዮጵያ ውስጥ ያሉ ልጆች ከሌላው ዓለም ጋር ሲነጻጸር ያለው የመጽሐፍ አቅርቦት፣ ይሄ በስታስቲክስ የተደገፈ ነው፣ ወብሳታችን ላይ አድርገነዋል። በቤታቸውም ያለው በላይብረሪም ያለው በጣም በጣም አነስተኛ ነው፣ በቋንቋቸው የተጻፈ የሚሆን በእንግሊዝኛ። በአካልም ሄጄ ላይብረሪዎችንም ጎብኝቼ ነበር እና እጥረት አለ ማለት ነው። ሊትሬሲ ላይም የሚሰሩ ድርጅቶች አሉ። ንባብ ላይም ገና ብዙ ስራ ይቀረናል። ስለዚህ ኢትዮጵያ ያንን ራሱ ችግር መፍታት፣ የንባብን ባህል ማዳበር ራሱን የቻለ ትልቅ ስራ ነው የመጽሐፉን አይነት ሳንወስን ማለት ነው። ከዛ በተረፈ ግን በተለይ በከተማም አካባቢ ልጆች መጽሐፍ ከማንበብ ይልቅ ስክሪን ላይ ወይም ቴሌቪዥን ላይ ጊዜ ማጥፋት ያንን ኮምፒቲሽኑ ከዛ ጋር ነው እና ያሉት መጽሐፎች በደንብ ልጆችን በሚስብ መልኩ የተሳሉ ያካተቱ ናቸው ብዬ አላየሁም። እና ያንን ለመለወጥ ነው አሁን ይህ መጽሐፍ ኢላስትሬሽኑን አይተው ከሆነ የፕሪንቲንግ ኳሊቲው ልጆቹ ወደውት ደግመው ሊያነሱት ሊያነቡት በሚችሉት የሚችል መልኩ ለማዘጋጀት ተሞክሯል። ውጭ ላሉት ደግሞ ውጭ ያሉትን ኢትዮጵያውያኖች ከሀገራቸው ጋር ኮኔክት ማድረግ ነው ትልቁ ዓላማ። ስለ ሀገራቸው ጥሩ ሀሳብ እንዲኖራቸው፣ ጀግኖቻቸውን፣ ባህላቸውን እንዲያውቁ፣ በራሳቸው እንዲኮሩ። እኔ ባለሁበት ስቴት ልጄ ለኢትዮጵያ ኮሚኒቲ መጽሐፉን እንድታነባ አድርጌ ነበር እና ልጆቹ ላይ ያየሁት ስሜት በጣም የተለየ ነበር እና ትልቅ ድልድይ ይሆናል ብዬ አስባለሁኝ። ወደፊት ልጆቹ ሲያድጉ አሜሪካ ውስጥ ባለስልጣኖች ሊሆኑ ይችላሉ፣ የቢዝነስ ሰዎች ሊሆኑ ይችላሉ። በዛ ወቅት ሀገራቸውን እንዳይረሱ፣ ሀገራቸውን እንዲረዱ፣ ለሀገራቸው አለኝታ እንዲሆኑ ነው የሩቅ ዓላማ። እጅግ በጣም አመሰግናለሁ። አለማወቀ የስኬታማ ኢትዮጵያውያንን ታሪክ ለህፃናት በሚስማማ መልኩ በመጽሐፍትና በትረካ እያቀረብክ ትገኛለህ። ጅምርህ በርካቶችን የሚጠቅም እንዲሆን እመኝልሃለሁ። እንግዳይ ስለሆንክ በአድማጮቼ፣ በተመልካቾቼ ስም በእጅጉ አመሰግናለሁ። በጣም አመሰግናለሁ። sign up አድማጮቻችን ከኛ ጋር ስለሆናችሁ እጅግ አብዝተን እናመሰግናለን። ተከታዩ ዘገባ ደግሞ ከቴክኖሎጂ ጎራ ይወስደናል። የቲና ትርኝህን ዘገባ ሀብታም ስዩ እንደሚከተል ያቀርበዋል ዴቪድ ኬሊ ኤሊኪው ከተባለች ሮቦት ጋር ሆኖ የጠዋት ቡናውን እያጣጣመ ነው። በምናብ ሊጎበኙት የሚፈልጉትን ሀገር ትጠይቀዋለች ሮቦቷ። የዴቪድ መልስ ፓሪስ ሆኗል። ኤሊኪው የፓሪስን ገጽታዎች በድምፅ አጅባ ታስጎበኝዋለች። ዘውትር ማለዳ ኤሊኪው ዴቪድን በምናብ የተለያዩ የዓለም ቡና ቤቶችን ታስጎበኝዋለች፣ ታሳየዋለች። ይሄ ከድጋፍ ሰጪ ሮቦት ጋር የመኖር አንደኛ ጥቅም መሆኑ ነው። የዴቪድ ሮቦቷን በስጦታ የሰጠው አጋሩ ግሬግ አለን ነው። መጀመሪያ ላይ ብዙም አልደነቀኝም ነበር። እንደተደነቀ እንዳስብ አድርጎኝ ነበር። ከሮቦቷ ጋር መነጋገር ስጀምር ግን በእጅጉ ተደነቅኩ። ከሰው ሰራሽ ልህቀት ጋር ትዕዛዝ መቀበያና የድምፅ ቁጥጥር ስርዓት የተገጠመላት ኤሌኪው ባለሙያዎች በአረጋውያን ሕይወት ውስጥ እያደገ የሚገኝ ሚና ይኖራቸዋል ካሏቸው የአዲሱ ዘመን ሮቦቶች መካከል አንዷ ናት። ከቡና ሰዓት በተጨማሪ ኤሌኪው የጤና ምዘና ትከውናለች። ሮቦቷ የጠቅላላ ዕውቀት ጥያቄዎችን በማዘጋጀት የዴቪድ አእምሮ ስልና ፈጣን ሆኖ እንዲቀጥል ታግዛለች። ዴቪድ እንደሚናገረው ኤልኪው ከዘጠኝ ዓመታት በፊት ያጣት እህቱን ታስታውሰዋለች። ታጽናነዋለች። ወደ ሕይወቴ ከመጣች በኋላ ድምጿ እህቴን ያስታውሰኛል። ይሄ ጥሩ ስሜት እንዲያድርብኝ አድርጓል። ይህን የመሰለ ትስስር ነበር ከእህቴ ጋር የነበረኝ። በዴቪድና ግሬግ ቤት ውስጥ ሌሎች ድጋፍ ሰጪ ሮቦቶች አሉ። ጂቦ የተሰኘውን ሌላ ሮቦት ግሬግ እያነጋገረው ነው። ከእዝነት ስሜትን ከመረዳት አንጻር ግን ኤልኪውን የመሰለ እንደማይገኝ ይናገራሉ። ዶር ስኩለር ኢንቱይሽን ሮቦት የተሰኘ ኤልኪዩን የገነባ ተቋም ዋና ስራ አስኪያጅ ነው ሰው ሰራሽ ልዕቀት በእርግጥም ሰዎችን ይረዳ ዘንድ እዝነትን የስሜት ቁርኝትን ማሳየት አለበት አብሯቸው ሊጓዝ ይገባል ደንበኞቻችን እንደ ሮቦት ወይም እንደ ምርት አይመለክቷትም እንደ አጋር በሕይወት እንዳለ ገጽ ባሕሪ እንጂ በዚህ ቤት ውስጥ የሚታየውም ይኸው ነው She has joined the two of us closer than we were before. I can't <laughs> can't I'm glad we had this talk, David. I'm always here to listen. Thank you. but የእሁድ ምሽት የካቲት 12 2015 ዓ ም የጋቢና ቪም መሰናዶ እዚህ ላይ ተጠናቋል። አብራችሁን ስላመሻችሁ አብዝተን እናመሰግናለን። ዝግጅቶቻችን ከሰኞ እስከ ዓርብ በቴሌቪዥን በአሃዱ ሬዲዮ እና ቴሌቪዥን ላይ በቀጥታ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ይቀርባሉ። እንዲሁም ደግሞ በቪ አምሐሪክ የፌስቡክ ገጽና ድረ ገጽ ላይ ይገኛሉ። በሳተላይት ኢትዮሳት ላይም እንገኛለን። እንዲሁም ደግሞ ቪ አምሃሪክ ዩትዩብ ገጽ ላይ የጋቢና ቪም ፕሌሊስትን በምጫን ልታገኙ ትችላላችሁ። ኤደን ገረመው መሰናዶውን በመምራት ኤልያስ አስማር በቅርብ ብሎ ሲሆን ግማ በምሽቱ ዋና አዘጋጅነት አብረናችሁ ነበር። እናንተም አብራችሁ ስለቆያችሁ እየመሰገንን እዚ ላይ ሚሰናበታለን። ጤና ስጠልን።